ምዕራፍ 9 የአፍሪካ እድገት እስከ 1500 ዓመተ ምህረት በ16 ኛው መቶ ክፍለ ዘመን መጀመሪያ ላይ አፍሪካ የተለያዩ ሁኔታዎች የሚታዩባት አህጉር ነበረች። ከተለያዩ ብዙ የዓለም ክፍሎች ጋር የንግድ ልውውጥ ያደርጉ የነበሩ የሙስሊም አፍሪካ ክፍል ታላላቅ ከተሞች ባስተሰሜን ነበሩ። በምዕራብ አፍሪካ እምብርት ደግሞ የ13ኛ የ14ኛና የ15ኛ መቶዎቹን ክፍለ ዘመናት ታላላቅ ንጉሳዊ አገዛዞች የተኩ መንግስታት ነበሩ። በደቡብ አፍሪካ አፍሪካውያን እንደ ዚምባብዌ ያሉ ትላልቅ ባለድንጋይ ህንጻ ከተሞችን ገንብተው ወደ ህንድና የአረብ ምድር ለገበያ የሚላክ ወርቅ ሶፋላ ወደተባለ ስፍራ በማቅረብ ላይ ነበሩ። በምስራቅ አፍሪካ የባህር ዳርቻዎች ብዙ የንግድ ከተሞች ነበሩ። የአረብ ነጋዴዎች ከመሃል አገሮች የዝሆን ጥርስ እየገዙ በመርከብ ወደ ምስራቅ ያጓጉዙ ነበር። ወደ መካከል ገባ ብሎ ደግሞ እውቀታቸው እርሻና የብረት ሥራ ብቻ የሆነ ነገዶች ኖረዋል። ከአንዳንድ የአፍሪካ ክፍሎች ጋር ሲነጻጸር እነዚህ ነገዶች የሚገለገሉበት ጽሑፍ ወይም ፊደል አልነበራቸው። የሙስሊምም ሆነ የክርስቲያን ሚስዮናዊ ስላልደረሱባቸው የራሳቸውን ባህላዊ ሃይማኖት ነበር የሚያመልኩት። እንዲህ ያሉ ታላላቅ ልዩነቶች የነበሯትን የዛን ጊዜዋን አፍሪካ በጥቂት ቃላት መግለጡ ያዳግታል። ቢሆንም የቤተክርስቲያንን እድገትና ብልጽግና ለመገንዘብ ያን ጊዜ አፍሪካ ስለነበረችበት ሁኔታ አንዳንድ ነገሮችን ልናውቅ ይገባል። ከሰሜን ብንጀምር በአጠቃላይ ከ ስምንት መቶ እስከ 1500 ዓመተ ምህረት የነበረው ጊዜ የሰሜን አፍሪካ ወርቃማ ዘመን ሊባል ይችላል። የሰሜን አፍሪካ መንግስታት ያኔ በዓለም ላይ ከሚገኙትና በጣም ከላቁት ጥቂት መንግስታት መካከል የሚቆጠሩ ነበሩ። ነገር ግን ያ ብቃት ብዙ ችግር ይዞ ነበር የመጣው። የሰሜን አፍሪካ ሀገሮች በተለያዩ የሙስሊሞችና የበርበር ቡድኖች ያለማቋረጥ ይጠቁ ነበር። ይጀመር እርግጥ ነው እስልምና ራሱም በ1500 በ1000 አመተ ምህረት ብዙ የተለያዩ ክፍፍሎች ደርሰውበት ነበር። እያንዳንዱ የሙስሊም ቡድን ሌሎቹ ቡድኖች የእርሱን ሃይማኖት አተረጓጎም እንዲከተሉ ለማስገደድ ሞክሯል። ከ1000 እስከ 1300 ዓመተ ምህረት ድረስ በነበረው ጊዜ የተለያዩ የበርበር ሃይማኖታዊ ቡድኖች ሰሜን አፍሪካንና የምዕራብ አፍሪካ አንዳንድ ክፍሎችን አስተዳድረዋል። በ1300 ዓመተ ምህረት ግን የበርበሮች የበላይነት አበቃ። ውጤቱም የሰሜን አፍሪካ በ1500 ዓመተ ምህረት በአራት ዋና ዋና ክፍሎች መከፋፈል ሆነ። ባስተ ምስራቅ ከመካከለኛው ምስራቅ በመጡ ወታደራዊ ገዢዎች የምትመራው ግብጽ ነበረች። ከዚያ ቀጥሎ በሀፍሲዶች ይገዙ የነበሩ ዛሬ ሊቢያና ቱኒዚያ የምንላቸው አገሮች ይገኛሉ። ከዚያም ዛሬ አልጄሪያ እያልናት የምንጠራውን ክልል የተቆጣጠሩት አልዋሂዶች ሲኖሩ፣ በምዕራብ ደግሞ ዋታሲዶች ይገኙ ነበር። ምዕራብ አፍሪካ ውስጥ ከ800 እስከ 1500 አመተ ምህረት ከበነበረው ጊዜ በታሪክ ለተጽዕኖ ያደረጉ ሶስት ታላላቅና አያሌ ትናንሽ መንግስታት ነበሩ። መጀመሪያ ከ1000 እስከ 1500 አመተ ምህረት ድረስ የሳራ በረሃ ደቡባዊ ክፍል እንደ ዛሬ ደረቅ እንዳልነበረ ማስታወስ ተገቢ ነው። ስለዚህ ያን ጊዜ ከነበሩት ሰዎች ብዙዎቹ በናይጄሪያ ወንዝ በናይጀር ወንዝ ሸለቋማ ስፍራ ሲኖሩ ጥቂቶቹ ደግሞ በጠረፉ ጥቅጥቅ ደን ውስጥ ይኖሩ ነበር። ዛሬ ከምዕራብ አፍሪካ ህዝብ ብዙ በጠረፍ ዳርቻና በመሃል አገሮች ሲገኝ ጥቂቶቹ ብቻ በላኛው የናይጀር ወንዝ ዳርቻ ይኖራሉ። የምዕራብ አፍሪካ የመጀመሪያው ታላቅ ንጉሳዊ አገዛዝ ጋና ይባል ነበር። አጀማመሩም በስምንተኛው መቶ ክፍለ ዘመን በንግድ ነው። ይህ መንግስት ብዙም ሳይቆይ ገናና ሆነና ከሴኔጋል እስከ ናይጄሪያ ወንዝ ድረስ ያለውን ምድር በሙሉ ተቆጣጠረ። መንግስቱም ከውቅያኖስ እጅግ ርቆ በመመስረቱ ህዝቡ ለምግቡ የሚያስፈልገውን ጨው የሚያገኝበት መንገድ አልነበረው። ስለዚህ የጋና ህዝብ ለሰሜን አፍሪካ ወርቅና የዝሆን ጥርስ በጨው ልዋጭ ይሸጥ ጀመር። በዚያን ጊዜ የሰሜን አፍሪካ ነጋዴዎች ሙስሊሞች ሲሆኑ የምዕራብ አፍሪካ ህዝቦች ግን አረማውያን ነበሩ። ሙስሊሞች ነጋዴዎች ሙስሊም ነጋዴዎች ወደ ጋና በሚመጡበት ጊዜ ንጉሱ ከዋና ከተማ 9.6 ኪሎ ሜትር ርቆ በሚገኘውና ኩምቢ በተባለው ስፍራ እንዲያርፉ ያደርግ ነበር። ይህ መንግስት ጠንካራና ግዛቱን በሚገባ የተደራጀ ስለነበር ነጋዴዎቹ ትእዛዙን ያከብራሉ። ጋና ሌሎች ህዝቦች ሀብቷን እስኪመኙ ድረስ የበለጸገች ሀገር ሆነች። ስለሆነም በ1054 ዓመተ ምህረት ስላም በርበሮች ከሞሮኮ ተነስተው አጠቋት። ነገር ግን እስከ 1076 ዓመተ ምህረት ድረስ ዋና ከተማዋን ለመያዝ አልቻሉም ነበር። በርበሮች የጋናን መንግስት ለመቆጣጠር ያልቻሉት አፍሪካውያኑ ሊያስገቧቸው ስላልፈለጉ ነው። ከዚህም የተነሳ በዚያ የምዕራብ አፍሪካ ክፍል ለብዙ ዓመታት ጠንካራ መንግስት አልነበረም። ከጋና መውደቅ በኋላ ማንዲንካ የተባለ ነገድ ከምዕራብ ያቆጠቁጠና ያድግ ጀመር። በ1230 ዓመተ ምህረት አካባቢ ሳንዲያታ ከይታ የተባለ ሰው የማንዲንካ ንጉስ ሆነ። ሳንዲያታ ከቀድሞ የጋና መንግስት ገዢዎች ጋር ባደረገው ጦር ጦርነት ድል ተቀዳጀ። ይህ የማሊ ንጉሳዊ መንግስት አነሳስ ወይም መጀመሪያ ነበር። ከሰንዲያታ፣ ከያታ ከይታ ቀጥለው የነገሱት ነገስታት በአካባቢያቸው ከነበሩ ጎሳዎች ጋር ውጊያ ስለቀጠሉ ማሊ ይበልጥ ሰፋች። በ1312 ዓመተ ምህረት ማንሳ ሙሳ የተባለው ዝነኛ የማሊ ንጉስ ወደ ዙፋን ወጣ። ማንሳ ሙሳ ንግዱን ወደ ሰሜን አፍሪካ በማስፋፋት መንግስቱን ይበልጥ ባለጸጋ አደረገው። ንጉሱ እውነተኛ ሙስሊም ነበር። በዚህ ጊዜ ብዙ አረማውያን ወደ እስልምና ቢለወጡም የምዕራብ አፍሪካ አረማውያን ቁጥር ከሙስሊሞቹ እጅግ የላቀ ነበር ማንሳ ሙሳ በ1337 ከሞተ በኋላ ግን የማሊ መንግስት ይዳከም ጀመር። በ15 በ1500 ዓመተ ምህረት ፈጽሞ ጠፋ። የሌላ ታላቅ መንግስት መነሳት የታየው የሶንጋይ ህዝብ በ1375 ዓመተ ምህረት ከማሊ ተላቆ ነጻነቱን እንደገና ካገኘ በኋላ ነው። እነዚህ ህዝቦች በናይጄሪያ ወንዝ መካከለኛ ክፍል ጠንካራ መንግስት መሰረቱ። በ1464 ሱኒ አሊ የተባለ ሰው የሶንጋያይ ንጉሰ ነገስት የሆነ ንጉሰ ነገስት ሆነና መንግስቱን ይበልጥ ያጠናክር ጀመር። በ1668 ዓመተ ምህረት ናይጄሪያ ውስጥ እጅግ ጠቃሚ የንግድ ከተማ የነበረችውንና ቲምቡክቱ የተባለችውን ስፍራ ያዘ። ቀጥሎ የያዛት ከተማ በወርቅና በኮላ ንግድ ጠቀሜታ ያላት ጄኔ ናት። አሊ የከተማው ማህበረሰብ ሃይማኖት ለነበረው እስልምና የፈየደው ነገር አልነበረም። የመቀለድ ያህል ያደረጋቸው ጸሎቶቹ እንደሚያሳዩት እስልምናን የሚመለከተው በፌዝ ነበር። ይህ ሰው በ1492 ዓመተ ምህረት አካባቢ ሞተ። ከሱ ሞት በኋላ በሶንጋይ ላይ የነገሰው መሐመድ ቱሬት የተባለ ሰው ነበር። መንግስቱን ከገነባበት ካደራጀበት፣ እና ካጠናከረበት ሁኔታ ጋር በማዛመድ አንዳንድ ጊዜ ታላቁ እስኪያ በመባል ይጠራል። ግዛቱን በተገቢው መንገድ ለመምራት ያመቸው ዘንድ ማዕከላዊውን መንግስት አደራጀ። ሶንጋይ አካባቢ የነበሩ ነገዶችን በመውጋትም ግዛቱን አስፋፋ። የመሀመድ የፖለቲካ ብልጠት አሊ በእስልምና ላይ የነበረውን ዝንባሌ እንዲለውጥ አደረገው። መሐመድ እስልምናን ለስልጣኑ ማጠናከሪያ ቢጠቀምበትም የእስልምናን እንቅስቃሴ አስነስቷል የሚባለውን ገለጣ ግን የሚደግፍ በቂ መረጃ የለም። ስለዚህ መሐመድ ቱሬ ሙስሊም ቢሆንም ባሪያነቱ አበረታታ ባሪያነቱ አበረታታቸው እንጂ ህዝቡ እንዲሰልም አላስገደደም። አንዳንድ አንድ ሞሮኳውያን በ1591 ዓመተ ምህረት ዋና ከተማይቱን ባወረሩ ጊዜ የሶንጋይ መንግስት ህልውና አከተመ። ከነዚህ መንግስታት ባስተ ምስራቅ የማዕከላዊ ሱዳን መንግስት በመባል የሚታወቅ የምዕራብ አፍሪካ ክልል ይገኛል። በዚህ ክልል ስምንት መቶ እስከ 1500 ዓመተ ምህረት በነበረው ጊዜ ብዙ ትናንሽ መንግስታት እና ንጉሳዊ አገዛዞች ነበሩ። ከሁሉም ልቀው የሚታወቁት ካኒም ቦርኑ እና ሃውሳ የተባሉ ናቸው። የሃውሳ መንግስታት የያዙት ዛሬ ሰሜን ናይጄሪያ የሚባለውን ክልል ነው። ካኒም ቦርኑ ደግሞ ከሃውሳ መንግስታት በስተምስራቅ ይገኝ ነበር። ስለ እነዚህ መንግስታት ለመናገር በቂ ስፍራ የለንም። ቢሆንም እስልምና ወደ እነዚህ ክልሎች ስለገባበት ሁኔታ አንድ ወይም ሁለት እውነታዎችን ማንሳት አለብን። እስልምና ከ1085 እስከ 1240 ዓመተ ምህረት ካሊምቦርኑ ውስጥ በመጠናከር ላይ እንደነበር ግልጥ ነው። ይሁን እንጂ ሃይማኖቱ የመሪዎችና የከተማ ሕዝቦች እምነት የነበረ ይመስላል በገጠሩ የሚኖሩ ህዝቦች ግን በአረማዊነታቸው ቀጥለዋል። እጅግ ብዙ ሰዎች ሙስሊም የሆኑት ከሁለት ወይም ሶስት ክፍለ ዘመናት በኋላ ነበር። እስልምና ወደ ሙስሊሙ ሰሜን አፍሪካ ለሚወስደው የነጋዴዎች የመጓጓዣ መንገድ ጠቃሚ ከላዎች ወደ ሆኑት ካኒምና ሶንጊሃይ ከማምራት ይልቅ ወደ አውሳ ዘልቆ ገባ። እስከ አስራ አምስተኛው ክፍለ ዘመን ከተሞችን መያዝ አልጀመረም ነበር። በ15ኛው መቶ ክፍለ ዘመን የሙስሊም ሚስዮናውያን ከምዕራብ ሱዳንና ከቦርኑ በመምጣት ካኖ ውስጥ የተካሄደው የከተማ ሃይማኖታዊ እንቅስቃሴ መሰረታዊ ለውጥ ከግብጽ እንዲደርስ አገዘ ከግብ እንዲደርስ አገዘ። በ1500 ዓመተ ምህረት አካባቢ በምዕራብ አፍሪካ ውስጥ የነበረውን ሁኔታ ለማጠቃለል ያህል አብዛኛው ሕዝብ አሁንም የሚኖረው ከባህሩ ዳርቻ እጅግ ራቅ ባለ ምድር ሲሆን በባህሩ ዳር በነበሩ ዝናባማ ደኖች ውስጥ የሚኖሩ ሰዎች ቁጥር እጅግ ጥቂት ነበር ለማለት እንችላለን። እስልምና በ1500 ዓ ም በአብዛኛው የማዕከላዊ ምዕራብ አፍሪካ ክፍል ከገባ ሶስት ወይም አራት መቶ ዓመት አካባቢ ቢሆነውም አስቀደመን እንደጠቀስነው በገጠሩ ህዝቦች ዘንድ ገና ተቀባይነት በማግኘት ላይ ነበር። አሁን ደግሞ ትኩረታችንን ወደ ደቡብ አፍሪካ መልሰን በክልሉ የነበሩትን ፖለቲካዊና ሃይማኖታዊ ሁኔታዎችን እንመልከት። በመሰረቱ ከአንድ ሺህ ዓመተ ምህረት በፊት ከዛምቤዚ በስተደቡብ ለነበሩት ህዝቦች የሚታወቀው ነገር በጣም ጥቂት ነው። ይሁን እንጂ እንደሚያስታውሱት ምዕራፍ አንድ ውስጥ አፍሪካ በመጀመሪያው መቶ ክፍለ ዘመን ስለነበረችበት ሁኔታ በተመለከትን ጊዜ ኮንጎ ወንዝ ሸለቆ ውስጥ ከነበሩት የባንቱ ቋንቋ ተናጋሪ አፍሪካውያን ብዙዎቹ ነገዶች ወደ ምስራቅና ደቡብ ለሚጓዙበት ታላቅ ፍልሰት በመዘጋጀት ላይ ነበሩ ብለናል። ስለዚህ ከአንድ መቶ እስከ 1500 ዓመተ ምህረት በነበረው ጊዜ የባንቱ ቋንቋ ተናጋሪ አፍሪካውያን ቀስ በቀስ ወደ ደቡብ አፍሪካ በመንቀሳቀስ ላይ ነበሩ ልንል እንችላለን። አንዳንድ የባንቱ ቋንቋ ተናጋሪ አፍሪካውያን የዛምቤዚን ወንዝ ያቋረጡት በአንድ ሺህ ዓመተ ምህረት ሳይሆን አይቀርም። ከዚያ በፊት በአካባቢው የሚኖሩት ብዙዎቹ የጥንት የድንጋይ ዘመን ቡሽመን ይባሉ የነበሩት ናቸው። የባንቱ ቋንቋ ተናጋሪ አፍሪካውያን ከተሻሻለው የእርሻ ዘዴያቸው ጋር በአካባቢው በደረሱ ጊዜ ግን እነዚህን የጥንት ሰዎች ወደ ደቡብ ምዕራብ አቅጣጫ ገፏቸው። ወደ ክልሉ የመጡት እነዚህ የመጀመሪያዎቹ የባንቱ ቋንቋ ተናጋሪ አፍሪካውያን ከጊዜ በኋላ ኃይለኛና ጠንካራ ሕዝቦች የሆኑ የሾና ነገድ ቅድማያቶች ሳይሆኑ አይቀሩ። ቀደም ብለው የደረሱት የባንቱ ቋንቋ ተናጋሪ አፍሪካውያን በፍጥነት በማደግ ዛሬ ሮዴሺያ ወይም ዚምባብዌ ተብላ በምትጠራው ምድር የድንጋይ ንጻዎችን ይገነቡ ጀመር። እነዚህ አፍሪካውያን ከ18 እስከ 1450 ዓመተ ምህረት በነበረው ጊዜ የመጀመሪያውን የድንጋይ ሕንጻ በዚምባብዌ የገነቡ ናቸው እየተባለ ይነገራል። የዚምባብዌ ኢኮኖሚ የተመሰረተው በወርቅ ላይ ነበር። በአካባቢው ብዙ የወርቅ ማዕድኖች፣ ማዕድን ስፍራዎች ነበሩ። ተቆፍሮ የሚወጣው ወርቅ ደግሞ ወደ ሞዛምቢክ ተልዕኮ በዕቃዎች ይለወጥ ነበር። ፖርቹጋሎች ሞዛምቢክ በደረሱበት በ16ኛው መቶ ክፍለ ዘመን ዚምባብዌ በወርቅ ምንጭነቷ የታወቀች አገር ነበረች። ሮዴሺያ እና ሞዛምቢክ ውስጥ ምናልባት ሌሎች ነገዶች ኖረው ይሆናል። ቢሆንም የዚምባብዌን የሞኖ ማታፓ ህዝቦች ያህል የሞኖ ማታፓ ህዝቦች ያህል እድገት ማሳየታቸውን ይጠቁም ዘንድ የታውት ማስረጃ የለም። ራቅ ባሉት የደቡብ ስፍራዎች ሌሎች የባንቱ ነገዶች ሰፍረው ይሆናል የሚል ግምት ቢኖርም ማረጋገጡ ግን አስቸጋሪ ነው። አንዳንድ የታሪክ ልቃውንት የባንቱ ነገዶች በ1500 አመተ ምህረት ደቡብ አፍሪካ ውስጥ ደቡባዊውን ዳርቻ በመከተል ሰፍረው ነበር ብለው ያምናሉ። ብዙዎቹ የዘመናችን ነጭ ደቡብ አፍሪካውያን ከሚያምኑት በተጻራሪ ደቡብ አፍሪካ በ1500 ዓመተ ምህረት አያሌ ባንቶችም ይኖሩባት እንደነበር የታሪክ ገለጣዎች ያስገነዝቡናል። እንዲሁም የኬይ ወንዝ ምስራቃዊ ክፍል የዙሉዎች ቅድመ አያቶች መኖሪያ እንደነበር እነዚሁ ታሪኮች ይነግሩናል። በ16ኛው መቶ ክፍለ ዘመን ስለነበሩ የደቡብ አፍሪካ ህዝቦች ከሆሳዎች፣ ከቴምቡሶች፣ ከፓንዶዎች እና ኒጉኒዎች የምናውቀው ነገር ቢኖር ይኸው ነው። እነዚህ አካባቢዎች ያኔ እንደ ምዕራብ አፍሪካ መንግስታት የሰለጠኑ እንዳልነበሩ ሊገመት ይገባል። ከዛምቤዚ ወንዝ ባሰደቡብ የነበሩ ነገዶች በሙሉ እምነታቸው የአፍሪካ ባህላዊ ሃይማኖት ነበር ለማለት እንችላለን። በመጨረሻ ከ800 እስከ 1500 ዓመተ ምህረት የነበረውን ምስራቅ አፍሪካ እንቃይ። በመጀመሪያ የባህሩ ዳርቻ ወይም ጠረፉን ስንመለከት እስከ 1000 ዓመተ ምህረት ድረስ በአካባቢው በዋናነት የሚኖሩ አፍሪካውያን ነበሩ። እስከ 1150 ዓመተ ምህረት ድረስ ከባራዋ ደቡብ የሚገኘው የዋናዋ ምድር ከተሞች ነዋሪዎች አረማውያን ስለነበሩ እስከዚያን ጊዜ ድረስ በምድሪቱ የሰፈሩት ሙስሊሞች ቁጥር አነስተኛ መሆን አለበት። አረቦች ከፋርስ ባሕረ ሰላጤ አካባቢ መጥተው በባህር ዳርቻዎች የሰፈሩት በ12ኛውና 13ኛው መቶ ክፍለ ዘመናት ነው። የንግድ ከተሞችን በመገንባት በባህሩ ዳርቻ ከነበሩ ከነበሩት አፍሪካውያን ጋር መቀላቀል ጀመሩ። በአንድ ሺህ አራት መቶ አመተ ምህረት ነዋሪዎቹ በዋናነት የሰፈሩባቸው ቦታዎች በሶስት የተለያዩ ክፍሎች ወይም መደቦች እንደተከፋፈሉ ለመገመት ይቻላል። የገዢው መደብ አባላት የአረብና አፍሪካዊ ዝርያ ድብልቅ የሆኑና መልካቸው የቀይ ዳማ የነበረ ሲሆን ጥሩ የእስልምና እውቀት ነበራቸው። የመሬት ከበርቴዎች እና የሰለጠኑ የክነ ጥበብ ሰዎች ይገኙባቸው ነበር። ብዙዎቹ የሃይማኖት ተንቀሳቃሾች እና ነጋዴዎች እነርሱ ሳይሆኑ አይቀሩ። ከነርሱ በታች ያሉት ማለትም በብዙ ሁኔታዎች ባሪያዎች የሆኑት እና ድብልቅ ያልሆኑት አፍሪካውያን ዝቅተኛ ስራዎች የሚሰሩ እንዲሁም በእርሻ ስራ የተሰማሩ ናቸው። ከሁለቱ ሌላ ጊዜያዊ ተንቀሳቃሽ ወይም በቅርብ ጊዜ የሰፈሩና ሙሉ ለሙሉ ከህብረተሰቡ ያልተዋሃዱ አረቦች ይገኙ ነበር። በ1500 ዓመተ ምህረት በጠረፉ የነበሩት ሙስሊሞች ተደላድለው ሰፈሩ። ወደ መካከለኛው ምስራቅ አፍሪካ ዘልቀው ለመግባት ግን ጨርሶ አልሞከሩ። እስልምና ይህን ስልጣኔ ለመንፈሳዊ መነቃቃት ይረዳው ዘንድ የሃይማኖቱን የትውልድ ስፍራ በሩቅ የሚያይበት የመመልከቻ ማማ እንደሆነ አድርጎ መቁጠር ይገባል። የእስልምና ሃይማኖት ከጠረፍ ሊያልፍ አልቻለም። ማራኪው የሕንጻ ጥበባቸው በመሃል አገር ላይ ምንም ተጽዕኖ አልነበረው። ፖርቱጋሎች ወደ አፍሪካ በደረሱ ጊዜ አረቦች በምድሪቱ የሰፈሩ ቢሆኑም ባህላቸውን ወይም እስልምናን በአካባቢው መሀል አገር ወደሚኖሩበት አፍሪካውያን ለማድረስ ያደረጉት ሙከራ ግን አልነበረ። ስለ ምስራቅ አፍሪካ መካከለኛ ምድር ከ800 እስከ 1500 ዓመተ ምህረት ያለው ታሪክ የፍልሰትና የሰፈራ ነው። ሰፋሪዎቹ ከአረብ ምድር ወይም ከሌላ አህጉር የመጡ አልነበሩ። ከአንድ መቶ ዓመተ ምህረት ጥቂት ዘግየት ብሎ የመጀመሪያዎቹ አፍሪካውያን ወደ ምስራቅ አፍሪካ መግባት ጀመሩ። እነዚህን ሕዝቦች በሁለት ዋና ዋና ክፍሎች ለመመደብ ይቻላል። ናይሎት የተባሉት ከሰሜን ወይም ከሰሜን ምዕራብ ወደ ምስራቅ መጡ። ምናልባትም ከደቡብ ሱዳንና ከኢትዮጵያ ምዕራባዊ ድንበር አካባቢ ይሆናል። ባንቱ የተባሉት የመጡት ደግሞ ከምዕራብ ከደቡባዊ ምዕራብና ከምዕራብ አቅጣጫ ሳይሆን አይቀርም። ናይሎቶችም ሆኑ ባንቶኛ ተናጋሪ አፍሪካውያን ወደ ምስራቅ አፍሪካ የመጡት በአንድ ጊዜ አይደለም። የሁለቱም ህዝቦች አያሌ ፍልሰቶች ወይም እንቅስቃሴዎች የተደረጉት የብረት ዘመን ይባል በነበረበት ከአንድ መቶ እስከ 1800 ዓመተ ምህረት ጊዜ እንደሆነ መገመት አለብን። በ16ኛው መቶ ክፍለ ዘመን ምስራቅ አፍሪካ ውስጥ ስለሰፈሩት ነገዶች በዝርዝር ለመናገር በቂ ስፍራ የለንም። በሚገባ ከሚታወቁት የምስራቅ አፍሪካ የጥንት ስልጣኔዎች አንዱ ቼዌዚ ይባል የነበሩት ካፕታር ቢዝቦች ታሪክ ነው። እነዚህ ህዝቦች ወደ ዩጋንዳና ሰሜን ታንዛኒያ የመጡት ከሱዳን ወይም ከኢትዮጵያ ነው። በአፈ ታሪክና በከርሰ ምድር ጥናት መረጃ መሰረት የቺዌዚዎች ባህል ከ1350 እስከ 1500 አመተ ምህረት በነበረው ጊዜ የበለጸገ መሆን አለበት። ይህ ነገድ ከ1500 አመተ ምህረት በኋላ ጠፍቶ በሌሎች ነገዶች የተተካ ይመስላል። በአንድ ሺህ አምስት መቶ አመተ ምህረት የመጀመሪያው የሎኦጎሳ ምዕራብ ኬንያ ውስጥ የሰፈረና የባንቱ ጎሳ ቅድመ አያት የሆኑት ኩኩዮዎች እንዲሁም አከንባዎች ወደ ሰሜን ለመጓዝ የታይታን ኮረብታማ አካባቢዎች ለቀቁ ለማለት ይቻላል። የባንቱ ቋንቋ ተናጋሪ አፍሪካውያንም በታንዛኒያ ተስፋፍተው ነበር። በዚህ ጊዜ የነበረውን የምስራቅ አፍሪካ ሃይማኖታዊ ሁኔታ በተመለከተ አብዛኛዎቹ የጠረፍ ከተሞች ነዋሪዎች የእስልምና ሃይማኖት ተከታዮች ይሆኑ እንጂ የማህሉ አገር ነዋሪዎች ግን የባህላዊ ሃይማኖት ተከታዮች ነበሩ ለማለት ይቻላል። ቅኝታችንን ለማጠቃለል ያህል በ1500 ዓ.ም አፍሪካ ሰፊ ስልጣኔ ነበራት። በደቡብ ክፍል የነበሩትን ስልጣኔ ያልነካቸው የጫካ ሰዎች ጨምሮ የሰሜኖቹን ስልጡን የጠረፍ በርበሮች የያዘች ሰፊ አህጉር ነበረች። በኢትዮጵያና በግብጽ በሁለት ትናንሽ አካባቢዎች ጥቂት ሰዎች የኮፕቲክ ቤተ ክርስቲያን አባላት የነበሩ ከመሆኑን በስተቀር አብዛኛዎቹ አፍሪካውያን ኢየሱስ ክርስቶስ ኃጢአተኞችን ለማዳን ወደ ዓለም መምጣቱን አያውቁም ነበር። ያኔ የአጉሪቱ አብዛኛው ህዝብ የሚከተለው የአፍሪካን ባህላዊ ሃይማኖት ሲሆን ሁለተኛውን ስፍራ የሚይዘው እስልምና ነበር። ክርስትና እጅግ ሪቆ ሶስተኛውን ስፍራ ነበር የያዘው። ጊዜው ቤተክርስቲያን በሁለተኛው በሶስተኛውና በአራተኛው መቶ ክፍለ ዘመን እንዳደረገችው አፍሪካን በወንጌል ለመድረስ ሌላ ሙከራ የምታደርግበት ትክክለኛ ወቅት መስሎ ነበር።